መዝናኛ ጨዋታውን ማጨናገፍ አብዮቱም ከመርር አይተናነስም ብሎ አልጓዳሳ ጋይ ተኛ ስልህ ትተኛለህ፣ ተነስ ስልህ ተነስተ እንደ ንፋስ ትበራለህ። ይህ የአብሪ ኮከብ እግር ኳስ ቡድን አሰልጣኝ አዳነ ነው። እግር ኳስ የሚያሰለጥንበት ዘመን በኢትዮጵያ ንጉሳዊው ስርዓተ መንግስት በወታደራዊ ኃይል በተተካ ማግስት ስልጣን የተቆናጠጠው ጊዜያዊ ወታደራዊ አስተዳደር ደርግ ከተቀናቃኙ የኢትዮጵያ ሕዝቦች አብዮታዊ ፓርቲ ወይም ኢህአፓ ጋር ትንቅንቅ ውስጥ የገባበት 1969 ዓ ም ነው ሶሻሊዝም ተከታይነን ባይ የፖለቲካ ኃይሎች ትንቅንቅ ውስጥ በገቡበት አብዮታዊ ዘመን የኖረውን እግር ኳስ አሰልጣኝ ታሪክ በስፖርት ጋዜጠኛ ገነነ መኩሪያ ኢህአፓና ስፖርት መጽሐፍ ላይ ተመርኩዞ የነገና አሉልድም የተሰኘ አዲስ ፊልም ተሰርቶበታል። የፊልሙን ገጸ ባህሪ የሚጫወተው ጋዜጠኛ ብርሃኑ ድጋፌ ሲሆን ዳይሬክተሩ አብርሃም ገዛሐኝ እንደተፈተነበት ይናገራል። ተፈትኝ የነበረ ከቲያትር ባለሙያዎች ለማስገባት ምክንያቱ ከባድ ገጸ ባህሪ ክብደቱ ምንድን ነው? ራውንድ ካራክተር የምንለው ካራክተር ነው። ወደ አራት አምስት ፐርሶናሊቲዎችን ባላንስ አድርጎ የመተወን ብቃት ይፈልጋል። ይሄ ደግሞ የቲያትር ባለሙያዎች አካባቢ ነው ያለው። አሁን እሱ እንዳለ ሆኖ በጣም ደግሞ አንድ እኔ ፊልም ላይ ሰው አሊኔት ያደርጋል ከስሜት ይወጣል ብዬ አስባለሁ። በጣም የተለመደ በቃ አንድ ፊልም እንደሆነ ስሜት ይሰማዋል ብዬ የእኔ እምነት ነው። ልሳሳት እችላለሁ እና አዲስ ፊት ቢያይ እውነታዊነት ስሜት ይኖረዋል። አሁን ሁለቱን ለማጣጣም አንደኛ በጣም ችሎታ ያለው እና እነዚህን አራት አምስት ፐርሰናሊቲዎችን ባላንስ አድርጎ፣ ሁለተኛ ደግሞ ፍሬሽ የሆነ ፊት ያለው ሰው ማጣጣም ነበር የኔ የቤት ስራ ማለት ነው። በዋናነት የዚህ ካራክተር መገለጫ ምንድን ነው? የዋህነት ነው። የዋህነት ፊቱ ላይ መታየት አለበት። የዋህነት አነጋገሩ ላይ መታየት አለበት። ሰው ሲያየው ማዘን አለበት። ከንፈሩ መምጠጥ ያለበት ፐርሰናሊቲ ነው። በመጀመሪያ ማለት ነው ወደ አራት የተለያዩ ፐርሰናሊቲ አግሬሲቭ ይሆናል የሆነ ቦታ ላይ የሆነ ቦታ ላይ በጣም የትህትና አስፔክት ውስጥ ይገባ። እንደዚህ አይነት አራት ፐርሶናሊቲዎቹን አንደኛው ይሄ ምስኪንነት ወይም ደግሞ የዋህነት የሚለውን ከአይኑና ከፊቱ ማየት ነበረብን እና ብሬ እኔ አውቀዋለሁ። ያው ስንገናኝ ኢምፕሮቫይዘር ጋል ቅጸለው በጣም ጥሩ ነው። እንዲህ ሲያወራልህ ናም አስቦ አቅም አድርጎ ማለት ነው

ከሬሳ ጋር ነው የፊልሙ ዳይሬክተር አብርሃም ገዛሀኝ ለኢትዮጵያ የፊልም ኢንዱስትሪ አዲስ አይደለም። አብርሃም ከዚህ ቀደም በአዳም ረታ እቴሜቴ የሎሚ ሽታ መጽሐፍ ላይ በመመርኮዝ የሰራው የሎሚ ሽታ ፊልም ተወዳጅነትን አግኝቶልት ነበር። ነገር አንወልደም የሚለው ፊልም በኢሀፓና ስፖርት የገነነ መኩሪያ አንዷን አጭር ስቶሪ አዳፕት አድርገን ወደ ፊልም የቀየር ነው። ፊልሙ እንደ ዳርክ ኮሜዲ የሚባል ጃነር አለው። ዳርክ ኮሜዲ ማለት አንድ ዲፕረሲንግ በሆነ ድባብ ውስጥ ሂውመረስ የሆነ አንድ ካራክተር አለ ማለት ነው። ገጸ ባህሪው በአስራ ዘጠኝ ስልሳ ዘጠኝ ውስጥ የሚኖር የአብሪ ኮከብ የሚል አንድ ፊክሽናል የሆነ ክለብ ፈጥረን የእሱ አሰልጣኝ ነው። ምንም አይነት የፖለቲካ ድጋፍ የሌለው አይነት ካራክተር። ብዙ ጊዜ እዛ አካባቢ የሚሰሩ ስራዎች ወደ አንዱ የፖለቲካል ኢንክሊኔሽን ይኖራቸዋል ያጋድላሉ ይሄኛው የኛ ግን የሰራ ነው በአስራ ዘጠኝ ስልሳ ዘጠኝ ሰባ አመተ ምህረት ውስጥ ይኖር የነበረ ምንም አይነት የፖለቲካል ድጋፍም ሆነ ተቃውሞ የሌለው አንድ ኒውትራል የሆነ ገጸ ባህሪ እንዴት ያንን ጊዜ እንዳለፈው የሚያሳይ ነው ፊልሙ በሶስት ቀለማት ነው የተሰራው በጥቁር በነጭ እና በቀይ ቀለማቱና ታሪኩ የሚያገናኛቸው ነገር ምንድን ነው በቀለማት ታሪኩን ለመናገር የፈለክበት ምክንያትስ ምን ይሆን ሁለት ምክንያቶች ናቸው። የመጀመሪያው ኤስቴቲክ ኢንተርፕሬቴሽን ወይም ስነ ውበታዊ ወይም ቲሙን የመተርጎም ጭብጡን የመተርጎም ሀሳብ ነው። ምን ማለት ነው? በዛ ጊዜ ይሄ ገጸ ባህሪ ቀኝም አልተሰለፈም፣ በግራም አልተሰለፈም፣ በመሀል ነው ያለው አሁን በዛ ጊዜ ምን ይላል፣ የሆነ ቦታ ላይ አንድ በግራም አልሆንኩም በቀኝም አልሆንኩም በመሀልም በሆን ሰላም አላገኘሁም ይላል። መሀል ሰፋሪ በሁለት ጥይት ይመታል የሚል አንድ አባባል አለ፣ በኛ ሀገር አባባል ማለት ነው። ይህንን አስተሳሰብ ይህንን ሀሳብ ለመግለጽ በወቅቱ ወይ ጥቁርነት ወይ ነጭ ነህ። ጥቁርና ነጭ እንደሚታወቀው በጣም ኤክስትሪም ከለሮች የሚባሉ ናቸው። በጣም ጽንፍ የሆኑ ከለሮች ናቸው። ስለዚህ የጊዜው ጽንፍነትን ለማሳየት ነው እና በዚህ ውስጥ አንድ ካራክተር አለ። ያ ካራክተር ደግሞ ኒውትራል ነው። ብዙ ጊዜ እነዚህ ኒውትራል ካራክተሮች ደግሞ በግራም በቀኝም ስላሉ ሁሉም በሁለት ጥይት መሀል ሰፋሪ ስለሆኑ መሀል ሰፋሪ ኮታንኮት መጥፎነት ሳይሆን በኒውትራል አስፔክት ይታይና በመሀል ሰፋሪ በጥይት ይመታል የሚለውን ደግሞ ሪፕሬዘንት ለማድረግ ቀይም ከለር መረጠን ማለት የመጀመሪያው ምክንያት ይሄ ነው። ሁለተኛው ምክንያት ወደ ኋላ ስንሄድ፣ ወደ ኋላ ሄደን ስንሰራ በጣም የፕሮዳክሽን ዲዛይን በጣም ያስታለ ፕሮዳክሽን ዲዛይን ማለት ሴቲንግ ነው። ሴቲንጉ ለማስመሰልና ለመደበቅ፣ ለማስመሰልና ለመደበቅ ምን ማለት ነው? ጊዜውን መምሰል አለበት። አሁን ከለር በበዛን ቁጥር ከጊዜው እየራቀብን ይሄዳል። ስለዚህ ለማስመሰል ጠቀምን። ሁለተኛው ሪዝም ማለት እዚሁ ላይ ደግሞ ለመደበቅ ብዙ የቪዥዋል ኤፌክት ስራዎች ተሰርተዋል። ውስጡ በከለር ቢሆን ይጋለጡብን ነበረ። ስለዚህ ብላክ ኤንድ ዋይትን መረጥን። በእነዚህ ምክንያቶች ነው እነዚህ ሶስት ከለሮች መረጥን። ታሪኩ ከተፈጸመ ሰላሳ ዘጠኝ አርባ ዓመታት አካባቢ እንደዚህ አካባቢ አልፏል። ታሪኩ የተፈጸመበት ጊዜ፣ ቦታ፣ ትውልድ ተቀይሯል። ይህንን መልክ ማምጣት እንደ አንድ ዳይሬክተር ፈተናው ምን ይመስል ነበረ? ፈተና አለው። ምንድነው? በአብዛኞቻችን ምንድን ነው ፕሮዳክሽን ዲዛይነሮች ኑሮ ሀል አብረው የሚሰሩ እነሱ ይረዱሃል። በጣም ጥሩ ልጆች ነበሩ ከኔ ጋር የሰሩት። በመጀመሪያ ያው ቦታውን የሚመስል ከተማ ውስጥ መፈለግ ነው፣ ሎኬሽን የሚፈልገውን ልጅ። ከዛ ከፕሮዳክሽን ዲዛይነሩ ጋር ተነጋግረን ቦታውን የሚመስሉን ሎኬሽኖች ፈልጎ ማግኘት እና ከዛ ቀጥሎ ደግሞ እዛ የተገኙ ቦታዎች ውስጥ መቼም አንድ ምልክት አይጥፋል። ስለዚህ እሱን ደግሞ በቪዥዋል ኢፌክት የማጥፋት ስራ የሰራ ነው ማለት ነው። በነዚህ በሁለት ስልቶች ነው የሰራ ነው። ከዚህ ቀደም ዳይሬክት ያደረግከው ወይም ያዘጋጀኸው ሎሚ ሽታ እንደዚሁ በአዳም ረታ የልቦለድ መጽሐፍ ላይ መሰረት ያደረገ ነገር ግን ከዚህ ጋር ትንሽ የሚቀራረብ የዘመን እና የታሪክ ትንሽ ግንኙነት የሚኖረው አይነት ፊልም ነበር። ያ ፊልም በርካታ ሽልማቶች አሸንፏል ለአብርሃም እንደ ዳይሬክተር። ያ ዘመን የሚፈጥርልህ የተለየ መነሳሳት አለ ወይስ፣ ለምንድን ነው እንደዚህ አይነት ዘመን ላይ ትኩረት ያደረግከው? ምንም ትኩረት የለኝም እኔ። ምናልባት ፕሮዲሰሮች ስፖርት ስለሚያደርጉ ነው እንጂ እኔ አሁን ዘመኑንም መስራት በጣም ፈልጋለሁ፣ ግን እንደአጋጣሚ የሆኑ የሚገጥማቸው ፕሮዲሰሮች ኤክሴፕት ሎሚ ሽታ። ሎሚ ሽታ የኔ ምርጫ ነው። መጽሐፉን ሳነባው እኔ ነኝ የመረጥኩት። ይሄኛው የነገን አልወልድም ግን የፕሮዲሰሯ ምርጫ ነው። ታሪኩን ከመረጠች በኋላ ማን ይህን ታሪክ ሊሰራ ይችላል ብላ ስታስብ፣ ከዚህ በፊት ሎሚ ሽታን ስለሰራው ከዛ ጋር ኮኔክት አድርጋ እኔ መረጠችኝ እንጂ እኔ እንዲህ ወደኋላም ወደፊትም ምንም አይነት ዣነሮች የመስራት ፍላጎት ነው ያለኝ። ግን እንደ አጋጣሚ ሆኖ ነው ያያያዙኝ እንጂ ምንም የተለየ ስም እንትን የለኝም። ለጊዜው የተለየ ፍላጎት የለኝም ለሁሉም ጊዜ 也控制水平没了。で <music> የጋዜጠኛ ገነነ መኩሪያን ኢህአፓና ስፖርት መጽሐፍ አንብበው መጀመሪያ ወደ ፊልም የመቀየር ሀሳቡን የወጠኑትና የፊልሙ ፕሮዲውሰር ወይዘሮ ፍርቱና ሞገስ ናቸው። ሀሳቡ የመጣው መጀመሪያ መጽሐፉን አነበብኩት እንደ ማንኛውም መጽሐፍና፣ በጣም ነው የወደድኩት አቀራረቡ በጣም ደስ ይላል። ቀለል ያለ ነው፣ ለህዝብ በሚቀርብ መልኩ ነው የጻፈው ገነነ። እና ያንን ጊዜውን የሚያሳይ ነገር ነው፣ ባላንስ ያደረገ ነገር ነው እና ደግሞ የፖለቲካ ከዚህም ከዚያም ሳይል በአንድ የእግር ኳስ አሰልጣኝ ላይ ብቻ ኒትራል በሆነ ሰው ላይ ያተኮረ ስለነበረ በጣም የተመረቀ ታሪኩ፣ በጣም ደስ ይላል። አሁን ኢትዮጵያ ውስጥ ፊልም የሚሰሩ ባለሙያዎች እንደሚሉት የኢትዮጵያ የፊልም ተመልካች የሚወደው ደግሞ ሮማንቲክ ኮሜዲ ኬት እንደመጣ አላውቅም። እንግዲህ ሪሰርችም አይቼ አላውቅም፣ ባለሙያም እንደዛ ሲል ሰምቼ አላውቅም። ነገር ግን ገበያው እየታየ ያለው ሮማንቲክ ኮሜዲ የሚባሉ ፊልሞች ናቸው እና ايه حزن قسل همام يالبتن فيلم لندزي هاينت غبا عندزي لا تفرجوا غبا ما اقرب من اينت وصاني እንደ ኃላፊነት አለብን ሶሻል ሬስፖንሲቢሊቲ የሚባል ነገር አለ እና አንዳንድ ነገሮችን ስትሰራ ሶሳይቲን የምታስብበት ነገር ያስፈልጋል። ወደ አርቱ በአርቱ አድርገ ሶሳይቲን የምታስብበት ነገር ያስፈልጋልና ያንን ጊዜ የሚያሳይ ነገር ውስጥ አምኖ ስትሰራ ካለው ኦዲየንስ ጋር አይደለም አሁን ያለን ኦዲየንስ ኛ ያው፣ ትክክለኛ መረጃ ባይኖርም ከአራት መቶ ሺህ እስከ አምስት መቶ ሺህ ይደርሳል ተብሎ ነው የምታስበው የፊልም ተመልካች እና ያ ኦዲየንስ ይወደዋል ብለን ደግመን ደጋግመን ምን የምንሰራለት ነገር ነው ያለው እና ከዛ ትንሽ ወጣ ያለ ነገር ስሰራ ደግሞ ፊልም ያቆመውንም ኦዲንስ ታመጠዋል። ካለው የህዝብ ብዛት አንጻር ማለት ነው የፊልም ተመልካቹ የፊልም ገበያው ያንተ የአሰራር ምርጫ ላይ የሚያሳድረው ተጽዕኖ አለ። አሁን አዲስ አበባ ውስጥ በጣም በርካታ ፊልሞች ይሰራሉ። አብዛኞቹ ሮማንቲክ ኮሜዲ የሚባል ዘውግ ውስጥ የሚወድቁ ናቸው። ተመልካቹ እንደሆነ ፊልም ይወዳል የሚል ከሆነ ቦታ የሚደመጥ አስተያየት አለ። ይሄ በጥናት የተረጋገጠ ነው አይደለም፣ ሌላ ጉዳይ ሆኖ፣ አንተ እንደሄነ ፊልሞች ስትሰራ ገበያው ላይ ትርፋማ የመሆን ነገር ምን ያክል ያሳስብሃል? ይሄን ነገርስ እንዴት ነው የምታስበው? ሁለት ነገር ልንገር። የመጀመሪያው ጎበዝ የማርኬቲንግ ባለሙያ ሰሀራ በረሃ ውስጥ አሸዋ ይሸጣል ይባላል። ምን ለማለት ነው? ኳሊቲ ኤንድ ፕራይስ ፔኔትሬት ማርኬት ብዬ አምናለሁ። ምንም አይነት ስራ ስራ፣ ይህን ቅድም ያልኩ ማርኬቲንግ ባለሙያ ካለ አንድ ነገር መሸጡ አይቀርም ብዬ አምናለሁ። ይሄ የኔ እምነት ነው። ሁለተኛ፣ እነዛ ሮማንቲክ ኮሜዲ ተብለው ሚስኮንሴፕሽን የተያያዘባቸው ፊልሞች አሉ። በእርግጥ ሮማንቲክ ኮሜዲ ዣነሩ በጣም በጣም በጣም ጂኒየስ የሆነ ዣነር ነው። ሌላ ሀገር ማለት እኛ ሀገር ብቻም ሳይሆን ውጪ ብዙ ኦዲየንሶች የሚፈልጉት ዣነር ነው። መጥፎ አይደለም። አሁን ችግሩ ምንድን ነው? ያንን ጃነር በኳሊቲ በጥራት የመስራት ጉዳይ ነው እንጂ ጃነሩ በራሱ ችግር የለውም። ኮሜዲ በጣም ወደኋላ ስትሄድ እነ ሼክስፒር በጣም የሰሩት የተጠቀሙበት ብዙ ሀሳባቸውን የገለጹበት አንድ ዘውግ ነው። ችግሩ አሁን ያለው ይመስለኛል ያንን ዘውግ በደንብ በጥራት ያለ መስራት ሊሆን ይችላል ይመስለኛል ያለው በአብዛኞቹ ፊልሞች። የማያቸው ፊልሞች እኔ ሰው ሪኮመንድ አድርገን ቆንጆ ናቸው። እንዳጋጣሚ ሆኖ ማለት ነው። እኔ የምሰራው እንደዚህ አይነት ፊልሞች ስሰራ ሪጋርድለስ ኦፍ ኤኒ ዣነር ማለት ጥሩ ጎበዝ ባለሙያ የማርኬቲንግ ባለሙያ ሊሸጣቸው ይችላል አስ ሎንግ አስ የስራ ኳሊቲ አለው ማለት ነው። በጥራት እስከተሰራ ድረስ ሰው ይፈልገዋል ብዬ አምናለሁ። ፊልሙን አሁን ለምን ያክል ሰዎች ያሳያችሁት? ከተመረቀ ገና በጣም ጥቂት ቀናት ነው። ምን ያክል ሰዎች አዩት? ከተመለከቱት ሰዎችስ ምን አይነት ምላሽ አገኛችሁ? መቶ ሰዎች ናቸው ያዩት፣ ስምንት መቶ ምን ያው፣ በተለያየ አጋጣሚ ደግሞ አሁን ባለው የሲኒማ ቤት አሰራር ሁሉም ሲኒማ ቤት ለየብቻ ላይ የግል እየሄድክ ነው የምታሳየው ፊልም ከመውጣቱ በፊት እና በአጠቃላይ አንድ ሺህ ሰዎች የሚሆኑ አይተውታል። ጥሩ ምላሽ ነበራቸው፣ በጣም ጥሩ ምላሽ። እኔ እራሴ ይሄን ያህል ነው እየሰራ ነው እያልኩኝ እስከምደነግጥ ድረስ ነው የሰው ምላሽ ያለው። ፌስቡክም ላይ ምናምን ላይ በጣም ብዙ ሰዎች አስተያየት እየሰጡበት ነው ያሉት። አድማጮች የዛሬው የመዝናኛ መሰናዶችን ተጠናቀቀ። አብራችሁን ለቆያችሁ ሁሉ ምስጋናችን ከፍ ያለ ነው። እሸት የበቀለ ነበርኩ። ጤና ይስጥልኝ።